SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፊልም ቀርጾ ለእይታ ማቅረብ ምናልባትም ከቴክኖሎጂ ጋር ለተወዳጁ ትልቅ ቡድንና የደለበ በጀት ላላቸው ብቻ የተወሰነ ህልም ተደርጎ ሊታይ ይችላል። ይሁንና በተወሰኑ አንጋፋ የፈጠራ ሰዎች ዘንድ እጹብ ድንቅ እውነትን ቀርጸው ለያዙና በፍቅር የታጀበ የድካም ፍሬያቸውን አይነገብ ለማድረግ ማሰብ የማይጨበጥ ሕልም ሆኖ አያዩትም። ወርሃዊ የሲኒማ ቀረጻ ትምህርት የሚሰጡት ጆን ዲያልተን ለብሪስበን 50 ፕላስ ክለብ አንድ አነስተኛ የተማሪዎች ቡድን ገለጣ ሲሰጡ በፋይሎች መስራት እስከቻላችሁና እነሱንም ወደ ቪዲዮ አርታኢ መላኩን እስካወቃችሁ ድረስ እንደ እውነቱ ከሆነ ስለ ወርድና ስፕሪድሺት ለማወቅ ግድ ልትሰኙ አይገቡም ብለዋል። የሰባ ዓመቷ ሄለን ጊብስ የመጀመሪያ ዲጂታል ካሜራቸውን ያገኙት ከ16 ዓመታት በፊት ጥሮታ ሲወጡ በመሸኛ ስጦታነት ነው። ከዚያ ጊዜ ጀምሮ ከፊልም ቀረጻ ጋር ፍቅር ወድቀው አሉ። እናም ድፍን ዓለም ተከፈተ። ስለምን መጠሪያ ስም ይሰጠዋል፣ በሙዚቃ ይቀናበራል፣ በድምፅ ይቃኛል፣ እኒህን በመሳሰሉ ነገሮች ይታጀባል፣ በማለት የፊልም ቀረጻ ስላሳደረባቸው ማራኪ ስሜት ገልጧል። ይሁንና ጆን ዲያልትን ፊልም ቀረጻ ከሶፍትዌር እስከ ቀረጻ ቴክኖሎጂ ጋር ንክኬ ስላለው በእድሜ በገፉ ሰዎች ዘንድ እምብዛም ማራኪ ስላለ መሆኑ ሲያመላክቱ እንደ እውነቱ በመጠኑ ሰፊ መስክ ነው። አረጋውያን በቅርብ የተወለዱ የልጅ ልጆቻቸውን ፎቶግራፍ ማንሳት ይችላሉ። ሆኖም በአግባቡ ለእይታ እንዲበቃ ለማድረግ የሌላ ሰው እርዳታን ይሻሉ። ያ ለእነሱ አዋኪ ነገር ነው። እንዲያ ያሉ ነገሮች ስለሚገጥሙ እኔ የምሰጠው የፊልም ቀረጻ ትምህርት ላይ የሚገኙት በመቶዎች የሚቆጠሩ ሳይሆኑ ጥቂቶች ናቸው ስለምን በመጠኑም ቢሆን ያውካልና ብለዋል። ይሁን እንጂ ዕድሜያቸው ከሰባ አምስት በላይ የሆኑ ዘጠኝ በኒው ሳውዝ ዌልስ ሰሜናዊ ሪቨርስ ሪጅን ነዋሪዎች የቴክኖሎጂ ተግዳሮቶችን ተሻግረው ቦልድ ኤንድ ፊርለስ በሚል መጠሪያ ግለ ታሪካቸውን የሚያንጸባርቅ አንድ አነስተኛ ዶክሜንተሪ ፊልም ቀርጸው ለእይታ ለማቅረብ በቅተዋል። ስክሪን ወርክስ ፕሮጀክት አስተባባሪ ሊዩስ ሆጅሰን፣ ፊልም ቀረጻ በግል የሚሠራ እንዳልሆነና ቴክኒክ ነክ ችሎታ ከሌለዎትም ሁሌም እውቀቱ ያላቸውን እርዳታ መጠየቅ የመንደርደሪያ ግንዛቤ ለመጨበጥም ከጉግል መጀመር መልካም እንደሆነ ይጠቁማሉ። አክለውም ምናልባትም በአካባቢው የፊልም ክለብ ካለ አንዳቸውን አፈላልገው እገዛ ሊጠይቁ ይችላሉ። በሌላም በኩል ለቴክኖሎጂ የቀረቡ የቤተሰብ ወዳጆች ወይም ልጆች ካለዎት በቴክኖሎጂ ዘርፍ ሊያግዞት ይችላሉ። የሳምንቱ መጨረሻ ላይ ብቅ ብለው አያቶቻቸውን በቴክኖሎጂ ማገዙን ይሹት ይሆናል። ምናልባትም ፊልም ቀረጻውንም አብራችሁ ለመከወንም ሊያደርስ ይችላል በማለት እገዛ እንደምን ሊያገኙ እንደሚችሉ ያመለክታሉ። በዘጠኝ ዕድሜያቸው ከሰባ አምስት በላይ በሆኑ አረጋውያን የተሰራው ቦልድ ኤንድ ፊርለስ ዶክመንተሪ ከሀገር ውስጥ አልፎ በዓለም የፊልም ፌስቲቫል ቀርቦ የዓለም አቀፍ ተመልካቾችን ቀልብ ለመሳብ ችሏል ሲልም በተከታታይ በኳንታስ የበረራ መዝናኛ ከሦስት ወራቶች በላይ ለመታያየት በቅቷል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.